ኒውዮርክ ውስጥ በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ደጃፍ የኢትዮጵያ መንግስት ኦሮሚያ ውስጥ እየፈጸመ ነው ያሏቸውን አድራጎቶች በመቃወም ከተለያዩ የዩናይትድ ስቴትስ ከተሞች የተጠራሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፍ እያደረጉ ናቸው። ሰልፉን ባልደረባችን ሶራ ሀለኬ እየተከታተለው ነው። ሰሎሞን አባተ በቅርቡ በስልክ አነጋግሮታል ሶራን። ሶራ፣ እንደምን ዋልክ? እንደምን ዋልክ? ሰላማን። የት ነው አሁን በትክክል ያለኸው? አሁን ያለው አርባ ሶስተኛ እና ፎርስት ስትሪት እና ፈርስት ላይ ነው ያለው። የተባበሩ መንግስታት ድርጅት ፊት ለፊት ነው ያለ ነው። እዛ ያሉት የተሰለፉት እነማን ናቸው? የተሰለፉት እንግዲህ ከተለያዩ የአሜሪካ ግዛቶች ወይም ስቴቶች የተወጣጡ የኦሮሞ ብሔረሰቦች እና ሌሎችም ናቸው። ዋና ምክንያታቸው እዚህ የመጡበት እንግዲህ ከአስር ሰዓት ጀምሮ ነው አስር ተኩል ጀምሮ ነው እዚህ ያሉት። በኢትዮጵያ ከጠዋቱ አራት ሰዓት ጀምሮ ማለት ነው። ከጠዋቱ አራት ሰዓት ጀምሮ ነው ያሉት። በኋላ አንድ ሁለት ሰዓት ይቆያሉ ይመስለኛል እንግዲህ የመጡት የተለያዩ ክፍለ ጊዜያቶች ናቸው የመጡት። የተለያዩ መፈክሮችን ይይዘዋል። ምንድን ናቸው እስኪ እነዛ የያዟቸው መፈክሮች? ቆ አንድ አትሊት ከዚ አውር ማየት አለብኝ። አንድ ቆ እንግዲህ ከያዟቸው መፈክሮች አንዱ ኢትዮጵያ መንግስት በህዝብ ላይ ያደረሰው ግፍ እስራትና ግድያ ይቁም። ማስተር ፕላኑ ብቻ አይደለም ጥያቄያችን ጥያቄያችን ከዛ ጀርባ ያለው መልእክቱ የኢትዮጵያ መልእክት የሚያስተላልፈው ነው። ብዙ ኦሮሞዎች እና ብዙ ወጣቶች፣ እናቶች እና ተማሪዎች እየተገደሉ ናቸው። የተባበሩ መንግስታት ዩናይትድ ኔሽን፣ በኢትዮጵያ ህዝብ ላይ እየደረሰ ያለው በኦሮሞ ህዝብ ላይ እየደረሰ ያለው ግድያና እስራት ይቁም። የተለያዩ መፈክሮችን ይዟል እንግዲህ የተባበሩ መንግስታት ለኢትዮጵያ የሚሰጠው እርዳታ ይቁም። የተለያዩ ፎቶዎችን ይዟል። በጣም አካላቸው የቆሰለ ሰዎች ይታየኛል፣ በፎቶ የያዙት ማለት ነው። የተለያዩ ሰዎችን የሚይዟል እንግዲህ ፎቶም ጭምር ማለት ነው። ሰለማ ሶራ ስንት ሰው ይሆናል አሁን እዛ ሰልፍ ላይ እየተገኘ ነው? እንግዲህ እኔ እንደምገምተው ከ ሁለት መቶ እስከ ሁለት መቶ ሀምሳ የሚገመቱ ይመስለኛል። በተጨማሪም ደግሞ የያዟቸው መፈክሮች አቶ በቀለ ገርባና ሌሎች የኦሮሞ እስረኞች እና ሌሎችም ይፈቱ የሚል ነው። የታሰሩ ሰዎች ነው ፎቶ ይዘዋል። እንግዲህ ይሄን ብቻ አይደለም እንግዲህ የተለያዩ መልክት ያላቸውን ጽሑፎች ነው ይዘው የሚገኙት። ከመቶ በላይ የሚሆኑ ጽሁፎችን ይዟል። ሰለሞን ያነጋገርካቸው አዘጋጆች አሉ፣ በአካባቢ ልታገናኘኝ ትችላለህ? አሁን አሁን እንደ ተወረ አንዴ ቆየ። ኦኬ፣ አንድ አዘጋጅ አግኝቸዋለሁ። አንዴ ቆየ። እሺ። ሎ ሄሎ፣ ጤና ይስጥልኝ ወንድሜ። አካም እንደ እንደምናችሁ? እግዚአብሔር ይመስገን። እንደምን አሉ? ጤና እግዚአብሔር ይመስገን። በምን ሁኔታ ነው ሰልፋችሁ የሚገኘው? አሁን ሰልፋችን በጥሩ ሁኔታ ነው የሚገኘው። ያው እንግዲህ እኛ ብሶታችን እያሰማን ነው። የተባበሩት መንግሥታት ቢሮ ፊት ለፊት በዛ ሁኔታ ላይ ነው የሚገኘው። ማን ልበል እርስዎን? እኔ ደምሴ ወየቻ እባላለሁ። ምንድን ነው እርስ ከዚህ ሰልፍ ጋር ያሉት ግንኙነት? እኔ ከአዘጋጆቹ ኮሚቴ ውስጥ አንዱ ነኝ። እንዴት ነው ያዘጋጃችሁት? እንዴት ጠራችሁ ይህንን ሰልፍ? ይህንን የጠራንበት ምክንያት በአሁኑ ሰዓት በሀገራችን ውስጥ በኦሮሞ ተማሪዎችና ኦሮሞ ገበሬዎችና በአጠቃላይ በኦሮሞ ሕዝብ ላይ የሚገኘው ግብያ እና ጭፍጨፋ እንዲሁም እስራት እንዲሁም ድብደባ እንዲቆም የተባበሩት መንግስታት ውስጥ አንደኛው አንዱ የፈረመችው ኢትዮጵያ ያንን መብት የሰው ልጆች መብት እንድትጠብቅ የመጠየቅ ነው። እዚህ የመጣ ነው። የሰብአዊ መብቶችን ስምምነት ማለት ነው። ያ እነማን ናችሁ ይህንን ሰልፍ ያዘጋጃችሁት? በምን ሁኔታ ነው በምን መንገድ ነው የጠራችሁት ያስተባበራችሁ? ይህንን ያዘጋጀ ነው ኒውዮርክ የምንኖረው የኦሮሞ ብሔረሰቦች ብሔርና፣ ሌሎችም ዲሲ አካባቢ የሚኖሩ አንድ ላይ ሆነን ነው። ህዝቡ የመጣ ከመላው የአሜሪካ ስቴት ማለት ይችላለሁ። ከሚችጋን፣ ከአትላንታ ከተለያየ ቦታዎች ነው ወደዚህ የመጡት እና ዛሬ በብዛት ህዝቡ እዚህ ተገኝቶ በህዝባችን ላይ ያለው ችግር ለተባበሩት መንግስታት እያሰማ ነው እንደሚሰማ አሁን ከሰልፉ ሌላ በአካል ቀርባችሁ ያስገባችሁ ጥያቄ አለ ለመንግስታቱ ድርጅት በአካል አሁን እንግዲህ ለማስገባት ፍሮንት ደስ ኮሚቴያችን ለመሄድ እያሰቡ ነው እና ፕሬስ ሪሊዝም ለዩኤን ስፖክስ ፐርሰን በኢሜይል ለመላክ እያዘጋጀ ነው። በስም የጠቀሳችሁት ባለስልጣን ወይም የተባበሩ መንግስታት ድርጅት አካል አለ በዚህ ጥያቄያችሁ ላይ አሁን እየጠበቅን ነው። የደን ፍሮንት ደስ የደለ ማነጋገር ምን ያህል ትቆያላችሁ ከአሁን በኋላ እዚህ ሰልፍ ላይ? እስከ ሁለት ሰዓት ይቆያል ግን ያው በማይክሮፎን ከአስራ ሁለት ሰዓት እንቆያለን። ከዚያ በኋላ ብሶታችን በዓለም አክሮን ፋንም ለማሰማት እንቀጥላለን። እስከ ሁለት ሰዓት ፍቃድ አለን ለመቆየት። በነገራችን ላይ የኢትዮጵያ መንግስት የማስተር ፕላኑን እቅድ መተውን እየተናገረ ነው ያለው። በዛ ላይ ምንድን ነው የእናንተ አቋም? እሱ መንግስት ያለው ማስተር ፕላኑን አቁም ያለው ነው ያለ እንጂ ሰርዣ አለው አላለም። ስክራፕ ወይንም ሰርዣ አለው አላለም። ይሄ ጊዜ ለመግዛት ነው። በአፉ እየተናገረ ስራውን እየሰራ ነው። የኢትዮጵያ መንግስት አለምን ለማታለል በጣም በጣም ስማርት ነው እና እሱ አይታመንም። በአፍ እያለ ህዝቡን እየገደለ እንደዛ አይነት ነገር የለም። መጀመሪያ ወታደሩን ከኦሮሚያ ማስወጣት አለበት። የታጠቀ ኃይልን ከኦሮሚያ ካላስወጣ ሌላ ነገር የለም። የታጠቀ ኃይል ከኦሮሚያ እስካልወጣ ድረስ የሚያደርገውን ሽምገላ ምንም ተቀባይነት የለውም። ሌላስ አንድ ሁለት ብላችሁ ልትዘረዝሩ የምትችሏቸው ጥያቄዎች አሏችሁ? ያ ጥያቄዎች አሉ የምንዘረዝራቸው፣ በደብዳቤዎቻችሁም ቢሆን ምታስቡ በደብዳቤያችን ላይ የተጠቀሱት ዝርዝር እንትኖች አሉ። ምንድን ናቸው? የተወሰኑት በአፋጣኝ የኢትዮጵያ መንግስት እንዲያቆም ወታደሩን ከኦሮሚያ እንዲያወጣና በህጋዊ ፖሊሶች እንዲተኩ የታሰሩትን ቶሎ እንዲለቀቁ እና ብዙ ናቸው ጥያቄዎቹ፣ የዘረዘር ናቸው እንዲህ ለማስገባት እሺ። በጣም አመሰግናለሁኝ። እንግዲህ ደግሞ ተመልሰን እንደዚሁ ያላችሁበትን ሁኔታ እንከታተላለን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ ስለተከታተላችሁን። ደህና ዋሉ። ባልደረባይን አገናኙኝ። ሄሎ ሶራ፣ ለውጣለ በቁጥርም ከሁለሳ ስለሚቆይ ቁጥሩ እየጨመረ ሊመጣ ስላለ የተለያየ ሚዲያ እየመጣ ስለሆነ ጥያቄያቸውን ለማስገባት እየሞከሩ እንደሆነ ነግረውኝ ነበረ። ፈቃድ አግኝተ አሉ ወደ ውስጥ ወደ ግቤ መግቢያ እየጠበቁ ናቸው። እንግዲህ መልእክት ልኳል። እየጠበቁ ናቸው ዩናይትድ ኔሽን የሚመጣ ሰው እስከ ሁለት ሰዓት እዚህ ስለሚቆዩ መልእክት እየጠበቁ ናቸው። እስካሁን እንትን ያላቸው የለም። እንግዲህ እስከዚህ ቆ ያሉ በሰማሁት ኢንፎርሜሽን በኒውዮርክ ሰዓት አቆጣጠር በኒውዮርክ ሰዓት አቆጣጠር ከቀኑ ስምንት ሰዓት ማለት ነው። እሺ ሶራ፣ ሌሎች መገናኛ ብዙሀን አሉ። ለነገሩ እዚያ አካባቢ ሌሎች አሉ። ሌሎች ሚዲያዎች አሉ። እሺ ሶራ፣ አመሰግናለሁኝ ለዘገባ። እንግዲህ እየተከታተል እንደመሆኑ ሁኔታውን እናያለን። እየቆየ ነው። አመሰግናለሁ ሰለሞ